በከተሞች ዙሪያ በተለያዩ ምክንያት ከቀያቸው የተፈናቀሉ እንዲሁም ከቤተሰቦቻቸው ተነጥለው የወጡ ህፃናት፣ ሴቶች፣ ወጣቶችና አዛውንቶች የዕለት እንጀራቸውን ለማግኘት በመንገድ ላይ ሲለምኑ፣ ኑሯቸውን በጎዳና ላይ ሲገፉ ማየት የተለመደ ነገር ሆኗል። እነዚህም ከፍተኛ ቁጥር ያላቸውን የህብረተሰብ ክፍሎች ካሉበት ህይወት ለማውጣት መንግስት በየአመቱ ይንቀሳቀሳል። በዚህ በያዝነው በ2012 ዓ ምም ከዓለም ባንክ ጋር በአንድነት የ450 ሚሊዮን ዶላር በጀት መድቦ እየሰራ ይገኛል። አቶ ደረጀ ታዬ በኢትዮጵያ ሰራተኛና ማህበራዊ ጉዳይ ሚኒስቴር የህዝብ ግንኙነትና የኮሚዩኒኬሽን ኃላፊ ናቸው። እንግዲህ ያው የጎዳና ላይ ያሉ የህብረተሰብ ክፍሎች በተለይ ደረጃዎች ተፈቷቸው ነው ለጊዜ ምክንያቱም የሁሉንም ሰው አንዴ ማስተናገድ አይቻልም። መንግስት ይህንን ችግር ለመቅረፍ በራሱ የያዘ በጀት አለ እንዳጠቃላይ ማለት ነው። እንደገና ዓለም ባንክም ደግሞ ድጋፍ የሚያደርገዋል። አሁን ለምሳሌ በዘንድሮ እንደ ምሳሌ ብንወስድ በመንግስት ደረጃ እስከ መቶ ሀምሳ ሚሊየን ዶላር በዚሁ ጉዳይ መድቧል። የአለም ባንክ ደግሞ ሶስት መቶ ሚሊዮን ዶላር መድቧል ማለት ነው። በዚሁ መሰረት እንግዲህ በዚህ በኛ መስሪያ ቤት ጎዳና ተዳዳሪዎችን ነው ለማስተናገድ የተሞከረው። ይሄ ምንም ካታጎሪ ተሰጥቷቸዋል ማለት ይህንን ጎዳና ተዳዳሪዎችን በአራት የህብረተሰብ ክፍሎች አድርገን ደረጃ በደረጃ የትኛው ነው ፕራዮሪቲ ሊሰጠው የሚችለው የሚለውን ስራዎች ለመስራት ተሞክረዋል ማለት ነው። የመጀመሪያው ያው በተለይ ህጻናት ናቸው። ህጻናቶች ላይ ትኩረት መሰጠት እንዳለበት ከዛ ቀጥሎ ደግሞ በሁለተኛ ካተጎሪ ያስቀመጥ ነው ህጻናት የያዙ እናቶች፣ በሶስተኛ ደረጃ የያዝነው ደግሞ ወጣቶች በተለያየ ሱሶች የተያዙ ከዛ አረጋውያን እያልን እነዚህም በየደረጃው እያነሳ ነው ማለት ነው። እንግዲህ እንደ አጠቃላይ እነህ አራቱም ታጎሪዎች ወደ ሀያ ሁለት ሺህ አካባቢ የሚሆኑ የህብረተሰብ ክፍሎችን ወደዚህ ፕሮግራም የማስገባትና ተጠቃሚ የማድረግ ስራ ነው የሚሰራው ማለት ነው። በሀገር አቀፍ ደረጃ በአስራ አንድ የክልል ከተሞች ላይ ባሉ የግብረ ሰናይ ድርጅቶች አማካኝነት የጎዳና ተዳዳሪዎችን መልሶ የማቋቋም ሂደት ላይ እየተሰራ መሆኑን አተደረጀ ይናገራሉ። ሀገር አቀፍ ደረጃ አስራ አንድ ከተማዎችን ስራ ላይ የማስገባት እቅድ የተያዘው። ስለዚህ በእነኚህ በአስራ አንዱ ከተማ ላይ ሊሰሩ የሚችሉ እነኚህ ቻሪቲዎች አሉ። በዚህ ላይ የሚሰሩ ኤንጂኦዎች ማለት ነው። እነኚህ ኤንጂኦዎች በጨረታ መልክ ወይም ደግሞ የትኞቹ ናቸው ጥሩ ሊሰሩ የሚችሉት ከዚህ በፊትም ልምድ ያላቸው ማዕከል ያላቸው አሉ። ህጻናትን፣ አረጋውያንን፣ ሌሎችን በመውሰድ የተለያዩ ትሪ በማድረግ ወደ ህብረተሰቡ መመለስ የሚሆን የተለያዩ ማሰልጠንም ስራ ሰርተው እንደዚህ ወደ ህብረተሰቡ እንዲገቡና ራሳቸውንም እንዲችሉ የሚችሉ የሚያደርጉ ማዕከሎች አሉ። ከነኚህ ከአስራ አንዱ ከተማዎች ያው ስምንቱ ኦልሬዲ ወደ ስራ እንዲገቡ ተደርገዋል። የቀሩት እንግዲህ ሰመራ፣ ጂጂጋ ና አሶሳ ናቸው። እነኚህ ወደ ኋላ የቀሩበት ዋናው ምክንያት በእነኚህ ከተሞች ላይ ይህንን ማዕከል የሚሰሩት ተቋማት አልተገኙም፣ እንደዚህ አይነት ማዕከላት ሌሎቹ በስምንቱ ላይ ግን ባደረግነው የማወዳደር ና ይህንን የገንዘብ ድጋፍ በማድረግ እነኚህን የህብረተሰብ ክፍሎች ወደ ማዕከል በማስገባት እንዲሰሩ ሲደረግ ስምንቱ ከተሞች ኦልሬዲ ስራ ጀምረዋል። ስለዚህ የህጻናቶቹ አሁን በቁጥር እንደ ምሳሌ ብንወስድ ስድስት ሺህ ህጻናቶች ጎዳና ላይ በማዕከላት እንዲገቡ ተደርጓል። እስካሁን ወደ አንድ ሺህ ሶስት መቶ የሚሆኑ ተጠቃሚዎች ኦልሬዲ ገብተዋል ገብተው የተለያዩ ስራዎች እየተሰሩ ነው። በጎዳና ህይወት ውስጥ ያለፉ ሰዎችን የማቋቋም ሂደት ውስጥ የተለያዩ ባለሙያዎች እንደሚሳተፉ የገለጹት አቶ ደረጀ ወጣቶችን ከሱስ ማውጣት፣ ከቤተሰብ ጋር ማገናኘት እንዲሁም በተለያዩ ሙያዊ ክህሎቶች ማሰልጠን ላይም እንደሚሰሩ ይጠቅሳሉ። ጎዳና ላይ ያሉ የህብረተሰብ ክፍሎች በተለያዩ ደረጃዎች ወደ ህብረተሰቡ እንዲመለሱ፣ ራሳቸው እንዲችሉ ለማድረግ የሚወሰዱ አካላዊና አእምሮዊ የማስተካከል ስራዎች አሉ። ለምሳሌ በተለያየ ሱስ የተጠመዱትን በየማዕከሉ ከገቡ በኋላ የመጀመሪያው ስራ ከንኛ ሱሶች በተለያዩ ስቴኮች የማላቀቅ ከተላቀቁ በኋላ የተለያዩ ስልጠናዎችን እንዲወስዱ በቀላል ችግር ወጥተው ወደ ቤተሰብ መመለስ የሚፈልጉና እንደገና ቤተሰብም ራሱ የሚመልሳቸው የሚፈልጉትን ምንኝም የማገናኘት ከዚህ ውጭ መመለስ የማይችሉትን ደግሞ የተለያዩ የትምህርት ተቋማት ውስጥ ገብተው በተለያዩ የቴክኒክና ሙያ ወይም በተለያዩ ነገሮች እየሰለጠኑ ራሳቸውን እንዲችሉ ወይም ደግሞ ወደ ህብረተሰቡ ተቀላቅለው ራሳቸውን እንዲችሉ የማድረግ ስራ እየተሰራ ነው ማለት ነው። በተቻለ መጠን በተለያዩ እርዳታዎች ወደ ህብረተሰቡ የመመለስ ስራ ወይም ደግሞ አቅም እንዲያገኙ የማድረግ ስራ ነው ማለት ነው። አካል ጉዳተኞችም እንዲሁ ሀገር በቀልም ከውጭ መጥተው እርዳታ እያደረጉ እየሰሩ አሉ። ከነን ጋር የሚሰሩ ስራዎች አሉ ማለት ነው። አቶ ደረጀ የጎዳና ላይ ተዳዳሪዎችን ቁጥር ለመቀነስና መልሶ ማቋቋም ሂደት በቀጣይም በሌሎች የገጠር ከተሞች የሚስፋፋና በሰፊው የሚሰራበት መሆኑን አስረድተዋል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ